የመላው ኢትዮጵያ አንድነት ድርጅት መያድ ከሰሞኑ በተግባር የዋለውን የመንግስት ቤቶች ኪራይ ጭማሪ በአስቸኳይ ሊቆም ይገባል በሚል ዙሪያ እና በተዛማጅ ጉዳዮች ጋዜጣዊ መግለጫ ሰጥቷል። ይህ ደግሞ ከጀርባው ሌላ ጉዳይ እንዳለው የገለጹት የድርጅቱ ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። ቤት ኪራይ ጭማሪ አድርግ ማለታችን አይደለም። እያልን ያለነው በዓለም ላይ ተሰምቶ ታይቶ የማይታወቅ ከ694,685 ሲሆን ምን አይነት ይህንን ስሌት ሰርተው ከ640 ያስገቡት። ለዛ ለውጥ ጸር የሆኑ ሰዎች ደግሞ በየቦታው ይህ አሁን በመንግስት ስም የወጣ ነው። ይሄ እንደ ምሳሌ ነው። አሁን እኔ እየገለጽኩ ያለሁት ብዙ ነገሮች ናቸው። እንደዚሁ የኢትዮጵያን ህዝብ ለማስጨነቅ ለማሰቃየት ቅድማ ለምሳሌ እንደ ትራንስፖርት ሌላ በ11 ሰዓት ወታችሁ ብታዩ አለው እንዴት አይነት ዱላ እንዳለ። ጉልበት ያለው ሰው ብቻ ነው መኪና ውስጥ ገብቶ ወይም ታክሲ ውስጥ ገብቶ ለመሄድ የሚችለው። ይሄ ሁሉ ለምንድን ነው የሚፈጠረው? መንግስት እኮ እንደ መንግስትነቱ ለህዝብ ማሰብ ይኖርበታል። የድርጅቱ ምክትል ጸሐፊ አቶ ሙድጌታ አበበ ደግሞ ሆን ተብሎ የህብረተሰቡን ክፍሎች ለማጥቃት እየተፈጸመ ያለ ደባ ነው በማለት ያከሉበት። ተለይቶ እንደውም ከዚህ በፊት ይደረግ እንደነበረው የለውጥ ኃይሉን ለማጨናገፍ የሚሰሩ ሰዎች ናቸው የምንለው አንዱም በዘጠና ሰባት ተለይተው ይታወቃሉ። ቅንጅትን ሲደግፉ የነበሩ የውሃና መብራት ችግር ያለባቸው አሁንም እነዚህ ክፍለ ከተሞች ናቸው። ቅንጅትን ሲደግፉ የነበሩ አሁንም የፖለቲካ ፓርቲዎችን ይደግፋሉ ተብለው የሚታሰቡ የፖለቲካ ፓርቲ አመራሮች የሚኖሩበት አካባቢ ራሱ ሳይቀር ተለይቶ ነው ውሃ የሚቆረጠው ተለይቶ። ይህ የመንግስት አቅጣጫ እንዳልሆነ እናውቃለን። ለውጡን እንዲቀጥል የማይፈልጉና ሕዝቡ ወደ ትርምስ እንዲገባ በዚህ ጥያቄ በዚህ ችግር አዲስ አበባ ላይ ወዳልተፈለገ እንደገና ወደ ሌላ ትርምስ እንዲፈጠር የሚፈልጉ ኃይሎች ውሃ ልማት ውስጥ አሉ። መብራት ኃይል ውስጥ አሉ። ይህን ደግሞ ከስራቸው ነው የምናየው። ነጋዴው ስራ እየሰራ አይደለም። አሁን የሀይል አቅርቦት የለም። ከሚኖርበት የማይኖርበት ጊዜ ይበልጣል። መብራት 15 ቀን ተቆርጧል። እኛ ጋር እዚሁ 15 ቀን። ኪራይ ሰብሳቢዎች እዛ ውስጥ አሉ ስንል ያለ ምክንያት አይደለም። ሊሰራ የመጣው ልጅ መጥቶ አነጋግሮኝ እኔን አይቶ ፖሉን የቱ ጋር ችግር እንዳለ አይቶ ይሄ ፖል እኔን አይችለኝም መቀየር አለበት ብሎ ጥሎት ሄደ። 15 ቀን ተቆረጠ። ፖሉም አልተቀየረም። በሚገርም ሁኔታ ደግሞ በየሰከንዱ እየደወሉ ተሰርቷል መብራቱ ይላሉ። የትም ቦታ ላይ ነው። ችግር የለበትም ፖሉ። ስለዚህ ችግር እንዲፈጠር በሰፊው ህዝብ ውስጥ ህዝቡ ለውጡን በጥርጣሬ አይን እንዲያየው ይሄ ለውጥ እንዲቀለበስ ከግለሰቦች ይልቅ ወደ ህዝብ ወርዶ በግለሰብ ደረጃ ነበር ለውጡን የሚቃወሙ የነበሩት ከግለሰብ ደረጃ ወርዶ ወደ ህዝብ እንዲገባ ጥረት እየተደረገ ነው ያለው። ጌታቸው ተዳይ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ